ሲአይኤ ለኢትዮጵያ ባህር ዳር ከተማ ውስጥ ለሶስት ቀናት ሲያካሂድ የነበረውን ዓመታዊ ጉባኤ ከሰሞኑ አጠናቋል። በዚህ በስምንተኛው ዓመታዊ ጉባኤ ላይ ለምክክር የቀረቡት ጥናታዊ ጽሑፎች ለተጨማሪ ምርምር የሚያግዙ የመነሻ ሀሳቦችንም የያዙ ናቸው ሲሉ በጉባኤው የተሳተፉ ምሁራን ለአሜሪካ ድምጽ ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። ለኢትዮጵያ ስምንተኛ ዓመታዊ ጉባኤውን በባህር ዳር ከተማ ለሶስት ቀናት ያህል ሲያካሂድ ቆይቶ አጠናቋል። በማጠቃለያው አስተያየታቸውን ለአሜሪካ ድምጽ የሰጡት ምሁራን እንደተናገሩት በባህል በቅርስ በግጭት አፈታት በመልካም አስተዳደርና በሀገር አንድነት ዙሪያ ሰፊ ግንዛቤ ይዘናል። በተለይ በቂ ለምርምር የሚሆን መነሻ ሀሳብም አግኝተናል ብለዋል። በባህር ዳር ዩኒቨርሲቲ የመረጃ ና ስትራቴጂክ ኮሚኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ እምሩ ምሁራን ለምርምር መነሻ የሚሆናቸውን ሀሳብ ከዚህ አግኝተዋል ብዬ አስባለሁ። በመጀመሪያ ከባህል ና ከቅርስ ጥበቃ ጋር በተገናኘ በተለይ የቅርስ ጥበቃ ላይ ያለን አፈጻጸምን እንዳይመስል የባህላዊ የግጭት አፈታት ጉዳዮችን በሚመለከት ሌሎቹ ሁሉ ጉዳዮች ላይ ጥናታዊ ጽሁፎች የተሰሩባቸው ናቸው የቀረቡት። ስለዚህ በጥናት የተደገፈ መረጃን መሰረት ያደረገ የት ላይ እንዳለን የሚያሳዩ መረጃዎች ተገኝተዋል ብዬ አስባለሁ። ሌላው እነዚህ ሰዎች ራዕይ ለኢትዮጵያ በአማርኛ ቋንቋ ቪዥን ኢትዮጵያ ራዕይ ለኢትዮጵያ ነው የተባለው የዚህ አንቀሳቃሽ የሆኑትና በአሜሪካን ሀገር የሚገኙ ምሁራን ያቀረቧቸው አብዛኛዎቹ ጉዳዮች እኛ እዚህ ሆነን ከምናየው አለፍ ብሎ በውጭ የሚኖሩ ኢትዮጵያውያን ደግሞ አሁን ባልናቸው ጭብጦች ዙሪያ ላይ ያላቸውን ፐርስፔክቲቭ ከእነሱ እይታ አንጻር ምንድን እንደሚመስል እንግዲህ እኛ መሁራንም ሌሎችም ሁሉ የተለያዩ አካላት እዚህ ተሳትፎ የነበራቸው አካላት በአጠቃላይም ሚኒቨርሲቲ እነዚህን አይነት ጉዳዮች ላይ ቁም ነገር አግኝቶበታል ብዬ አስባለሁ። በዋናነት ግን ወደፊት በተለይ ለምርምር ሊሆኑ የሚችሉ መነሻ ሀሳቦች የተንጸባረቁበት ስለሆነ በጣም ጠቃሚ ነበር ብዬ ይወስዳሉ። ሌላው በባህር ዳር ዩኒቨርሲቲ የሁማኒቲ ፋክልቲ መምህር የሆኑት ዶክተር መልኩ ተዘራ እንደተናገሩት ምሁራኑ በጉባኤ ያቀረቡት ወቅታዊ አጀንዳዎች ለቀጣይ የኛ ቤት ስራዎች ናቸው ብለዋል። እውነት ነው ምልሽ፣ አንጋፋዎቹ ምሁራን እኔ በውጭ ሀገር ኢንተርቪው ሲደረጉ ነው ምንሰማው። የሚያቀርቧቸው ጥናታዊ ጽሁፎች ሙሉን የማግኘት እድል አልነበረም። አሁን ወደ ባህር ዳር ዩኒቨርስቲ መጥተው እዚህ ሶስት ቀን በጣም በተጣበበን ፕሮግራም ያቀረቧቸው ርዕሰ ጉዳዮች በሙሉ በጣም በጣም ለኢትዮጵያ በጣም ወቅታዊ አስፈላጊ ናቸው። ለምሳሌ ከምጠቅስልሽ ነገር አንዱ ቱሪዝም ብዙ ሀብት አለን፣ ብዙ መስህብ አለን ኢትዮጵያ ግን ከዓለም ሀገራት ውስጥ በአፍሪካ እንኳን ካሉት ከጎረቤቶቻችን አንጻር በቱሪዝም መስክ እየተጠቀመች አለ የሚፈልገውን ያህል ያን ቁልጭ አድርጎ ያሳዩ ወይም ጥናታዊ ጽሁፎች አይቻለሁ። ተራ የምናቃቸው የሚመስሉ ግን ብዙ ያልተገነዘብናቸው ነገሮች በጥናቱ ተዳሰዋል። በጥናቶቹ ባህላዊ ህክምና ባህላዊ ህክምና ብዙ ባህላዊ ህክምናዎች በሀገራችን ይታወቃሉ። ወደ ዘመናዊው መስመር ለማምጣት ምን መደረግ እንዳለበት፣ እንዴት ተናቦ አገራዊ አገር በቀል እውቀትን መጠቀም እንደምንችል ጥናቶች በቀረቡበት ወቅት እኔ ብዙ ነገር ተምሬያለሁ። ግጭት አፈጣት በጣም ወቅታዊ ነው። እንደምታቂው አሁን በውሃ ቀጠነ ሰው ይጣላል፣ ይጋጫል። ምንድን ነው መደረግ ያለበት? ምሁራኑ በዚህ ዙሪያ ደፍረው ጥናቶች ብዙ አልተሰሩም። እነዚህ አንጋፋ ምሁራን ደግሞ የውጭንም አለም ከዚህ በፊት ያላቸውን ልምድ አንድ ላይ አምጥተው እዚህ ጋር እንዲቀርብ በየወረቀቶቹ መካከል መድረኩን ሲመሩ የሚያካፍሉ ነገሮች ውስጥ ራሱ እንዳንዳንድ ወረቀት የሚቆጠሩ ናቸው። እንዳንዳንድ ጥናት እና እኔ በእውነት ነው ምልሽ ይሄ ስምንተኛው የቪዥን ኢትዮጵያ ወይም የራይል ኢትዮጵያ ጉባኤ በጣም ብዙ አስተማሪ ነው። ወደፊትም እንግዲህ ተስፋ ኔ ጭር ያለው በውስጤ ተስፋ ብዙ ተስፋ ጭሮብኛል። ምክንያቱም ሌሎች በጣም ያልተዳሰሱ ብዙ ጉዳዮች አሉ ልናነሳቸው የሚገባ ወደ አንድነት ወደ መስማማት መስመር እንድንመጣ የእነዚህ ታላላቅ ምሁራን አስተዋጽኦ ቀላል አይደለም። የራእይ ለኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻው በበኩላቸው ከሀገር ውስጥ ምሁራን ጋር ያካሄድ ነው ጉባኤ አላማውን አሳክቷል ብለዋል። ጉባኤያችን እኛ ከጠበቅነው በላይ ነው አላማውን ያሳካው። አንደኛ ለማግኘት የምንፈልገውን ወጣቱን ትውልድ አግኝተናል። ከተሳታፊነት ከአቅራቢነት አልፎ በተሳታፊነት ደረጃ መጥተው ጉባኤ ውስጥ በመሳተፍ ደረጃ በጣም ብዙ ነው። ይሄ ነው አንዱ። እስካሁን ድረስ በጣም የሚጎለንና ይጨንቀን የነበረው አንድ ይሄ ነው። ከዛ በተረፈ የክልሉ መንግሥት ወኪሎችም መጥተው የማጠቃለያ ሀሳብ ገልጸውልን ሄደዋል፣ ተሳትፈዋል። ግቡም በጣም መጥቷል። በጣም ደስ ብሎና ለወደፊቱ ለሁላችንም ለእኛም እዚህ ላሉት በተለይ ለዩኒቨርሲቲዎችም ምሳሌ ሆኗል። በጉባኤው ከአርባ በላይ የሚሆኑ ምሁራን የምርምር ስራቸውን አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር